ሰላም ለእናንተ ይሁን። ጋቢና ቪዮ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል የቻይና ተብሎ የሚጠራለ ጨርቅነታቸው በውጭ አገጫ የተሰሩ ናቸው። ዲዛይኑ ግን ከኛ ነው የሚወሰደው። ግን ፕሪንት አውት ነው። አብዛኛው ማሽን የሚሰራው ፕሪንት አውት ነው እንጂ ሽመና ላይ አይደለም። አሁን ሰው ወደዛ ነው ፎከስ የሚያደርግ ያለው ኢትዮጵያ ውስጥ ከባህላዊ አልባሳት ጋር ተመሳስለ የሚሰሩ የቻይና አልባሳት ከገበያ እያስወጧቸው እንደሆነ የልብስ ንድፍ ባለሙያዎችና ነጋዴዎች እየተናገሩ ነው። ሌሎች ጉዳዮችንም የተካተቱበትን መሰናዶው ሀብታም ስዩ እመራለሁ። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ መጀመሪያው ዝግጅታችን ስንሻገር ኢትዮጵያ ውስጥ ከባህላዊ አልባሳት ጋር ተመሳስለው የሚሰሩ የቻይና አልባሳት ከገበያ እያስወጧቸው እንደሆነ የልብስ ንድፍ ባለሙያዎችና ነጋዴዎች እየተናገሩ ነው። የቻይና አልባሳት በእጅ ከሚመረቱ የሀገር ውስጥ ባህላዊ አልባሳት ጋር በውበትና በጥራት እንደማይመጣጠኑ ያስረዱት ነጋዴዎቹና ሸማቾች በቅናሽ ዋጋ ግን ስለሚሸጡ ብዙ ሸማቾች እንዳሏቸው ገልጸዋል። በመሆኑም ፊታቸውን ወደ ቻይና አልባሳት ለማዞር እየተገደዱ እንደሆኑ ተጠቃሚዎች ተናግረዋል። ቀጣዩ የኬኔዲ አባተ ዘገባ ስለ ጉዳዩ የበለጠ ይነግረናል። የኢትዮጵያ ባህላዊ አልባሳት ወደ ችርቻሮ መሸጫ ሱቆች ከመድረሳቸው በፊት ብዙ ደረጃዎችን ያልፋሉ። የኢትዮጵያ ባህላዊ ዲዛይኖች ታትመውባቸው ከቻይና የሚገቡ በፋብሪካ የሚመረቱ አልባሳት ገበያውን እየተቆጣጠሩ እንደሆነ በሽሮ ሜዳ አካባቢ ያናገር ናቸው የባህላዊ አልባሳት ነጋዴዎች ገልጸዋል። በሽሮ ሜዳ የባህል አልባሳት መሸጫ ሱቅ ባለቤት የሆነችው ወይዘሮ ሜሮን አስራት የኢትዮጵያ የባህል ልብስ ነጋዴዎች በዘመናዊ ማሽን ተመሳስለው ከተመረቱ አልባሳት ጋራ መወዳደር ፈተና እንደሆነባቸው እና ገበያቸውም እንደተቀሳቀሰ ትናገራለች። አሁን ላይ በጣም ነው የሚያስጠላው። በተለይ ወር ስከረብት ቅምት እስከ ዳር ባለው በጣም ያስጠላል። ቁጭ ማለት ነው። በጣም ነው የሚያስጠላው። በጣም ማለት ነው ያው ያለመዘጋት፣ ዝግ ያለማድረግ ነው እንጂ የእውነት ምንም ነገር የለም። የሚጠይቀኝ ሰው የለም። የሚጠይቅ ሰራ ሰው የለም። በቻይና የሚሰሩት የራሳቸውን ኢኮኖሚ ነው። ያው ሁሉም ሰው የሚረራጠው ለምሳሌ አሁን የመጡት ሽፎኖች አሉ ሽፎን አሁን ሽፎን ማለት ይህንን አይተካውም። ሽፎን ማለት ይህንን የሚተካ ልብስ አይደለም። ስለዚህ ሰው ደግሞ ያው አቅሙንና ኢኮኖሚውን ያማከለ ምንድን ነው ከኢኮኖሚ ጋር ከራሱ ጋር እንዲሆን ያንን ጊዜ ለማሳለፍ ሰውን የማትፈርድብትን ዝቅ ያለውን ወይ ደግሞ አማካኝ የሆነ ነገር ይሄዳል። ያኔ እኛ ስራችን ይቀዘቅዛል። የቻይናው ፕሬዝደንት ዢ ጂንፒንግና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰሞኑን በቤጂንግ ያደረጉትን የሁለትዮሽ ውይይት ተከትሎ በአገሮቻቸው መካከል ሁለንተናዊ ስትራቴጂያዊ አጋርነትን ለመመስረት እንደተስማሙ መግለጻቸው ይታወሳል። መሪዎቹ ጥቅምት 6 ቀን 2016 ዓ ም ይፋ ያደረጉት አዲሱ አጋርነት ቤጂንግ በኢትዮጵያ ላይ ያላትን ተጽዕኖ ያሳድገዋል ተብሎ ይጠበቃል። ይህም ወትሮውንም የኢትዮጵያ አነስተኛ የንግድ ተቋማት ባለቤቶች ከቻይና በሚገቡ ቅናሽ ዋጋ ያላቸው ሸቀጦች እያጋጠማቸው ያለውን ኢፍታዊ ውድድር ይበልጥ ሊያባብስ እንደሚችል ስጋታቸውን የሚገልጹ አሉ። ለዚህም በአዲስ አበባ የባህላዊ አልባሳት ነጋዴዎች ተመሳስለው በተሰሩ የቻይና ምርቶች እየደረሰባቸው ያለው ተጽዕኖ አንዱ ማሳያ ነው። በዚያው በሽሮሜዳ የኢትዮጵያ የባህል አልባሳት ነጋዴ የሆነው ጀሚል ጠሃ አብዱም እንዲሁ ተመሳስለው እየተመረቱ ከቻይና የሚመጡ አልባሳት ከፍተኛ ተጽዕኖ እያሳደሩባቸው እንደሆነና በዋጋ ተወዳድረው መቀጠል እንዳልቻሉ ይናገራል። የቻይና ተብሎ የሚጠራ አለ። ጨርቅነታቸው በውጭ ገጭ የሰሩ ናቸው። ዲዛይኑ ግን ከኛ ነው የሚወሰደው። ፕሪንት አውት ነው። አብዛኛው ማሽን የሚሰራው ፕሪንት አውት ነው እንጂ ሽመና ላይ አይደለም። አሁን ሰው ወደዛ ነው ፎከስ የሚያደርግ ያለው። ለምን እኛ ጋር መጥቶ የምንጠይቀው ዋጋና ያኛውን የሚያገኘ ዋጋ አይገናኝም። ሶስት እጥፍ ወይ አራት እጥፍ ቅናሽ ይኖረዋል፣ ያኛው ማለት ነው የተመረተው በቃ በሳይዝ ሚዲየም ላርጅ ስሞል መሸጥ ብቻ ነው። ይሄ ግን የኛ ልብስ ግን አንድ ሰው ለመስራት እስከ ዘጠኝ ሰው ሊይዘው ይችላል። ጠላፊ አለ፣ ሸማኔ አለ፣ ቁጨት አለ፣ ስፌት አለ፣ ፕሮቫ አለ። በዛ ላይ ደግሞ እጅ ስራ አለ፣ ካውያ አለ እና ይሄ ሁላ ነገር ዲዛይን የምታደርገው አለ። የልብሱ አይነቱ በርግጥ የኛ ይሻላል። ይህን ሀሳብ አለ። አንደኛ ካልቸሩን የጠበቀ ነው። ለውበት ደረጃም ይሄ ይበልጣል። በጥራት ደረጃም ይሄ ይበልጣል። እነሱ በጣም ከፍተኛ ተጽዕኖ አሉ። ከኛ ጋር መወዳደር አልቻልም። ሰው ደግሞ አሁን የሚፈልገው ቅናሽ ነገር ይዞ ፕሮግራም ማሳለፍ ላይ ነው ያለው። ለምን ኑሮም ትንሽ ስለከበደው ወደ ኑሮ ነው ዋናው ፎከስ ያደረገው። ከኢትዮጵያ ባህላዊ አልባሳት ጋር ተመሳስለው እየተመረቱ ከቻይና የሚገቡት ምርቶች በአገር ላይ ከኢኮኖሚ ጀምሮ ልዩ ልዩ ተጽዕኖዎች እንዳሏቸው ወጣት ጀሚል ይገልጻል። ሆኖም በስራው ለመቀጠል ሲል የቻይና አልባሳትንም ቀላቅሎ መሸጥ እንደጀመረ ይናገራል። አንደኛ ኢኮኖሚ ተጽዕኖ ያሳድራል። የሞራል ተጽዕኖ ያሳድራል። አገሪቷ ላይ ውድቀት የቱሪዝም ተጽዕኖ ያሳድራል። አራተኛ ላይ ደግሞ ኮንፊደንስ ያሳጣል። አንተ የፈለገ እንቅልፍን አድረህ ምናም የሰራው ዲዛይን በአንድ ሳምንት ውስጥ ያ መጥቶ ገቢያውን ሲያጠቀለቀው አንተ ብዙ ጊዜ የፈጀብህን ከእነሱ ጋር ልትወዳደር አትችልም፣ ማለት ሳትፈለግ እስረኛ ትሆናለህ ማለት እኛ ሁለቱን ለማመዛዘን የተወሰነ እነሱንም እንይዛለን የእኛንም እንይዛለን። ይሄ ማለት እንደዚህ ይሄ ማለት እንደዚህ ነው ብለ ታስረደዋል። ሰው መጥተው ግን የእኛን ለመግዛት ይፈልጋል። ከአቅም አንጻር ግን ሁለተኛው ደረጃ ነው ገዝቶ የሚሄደው ፍላጎቱ ግን የሚሆነው የትኛው ነው? የአበሻ ልብስ ገዝቶ ለመሄድ ነው። አሁን ለእኛ ደግሞ ዝቅተኛ ኅብረተሰብ መጥቶ ካለበሰ እንደ ሀብታም ጠብቀ መካከለኛ ገበያ ለው ጠብቀ የሚሰራ ገበያ ሲሆን ከገበያ እየወጣ ትሄዳለህ ሰው ሰላም ሺበሺ የተባለ ሌላ የባህል አልባሳት መሸጫ ሱቅ ባለቤትም ከቻይና የሚገቡ ተመሳስለው የተሰሩ አልባሳት ስለሚያሳድሩት ተጽዕኖ አስተያየቱን ሰጥቶናል። የሀገር ባለች ደስ የሚሆን ነገር አንድ ሰው ብቻ የሚሰራው ስራ አይደለም። አምስት እና ስድስት ሰው ስራው የሚያገናኘው ከብዙ ሰው ጋር ነው የሚያገናኘው እና ሁሉም የስራ እድል ያገኝበታል። የቻይና ቻይናዎች ዛ እንደ መጋረጃ ነገር ሽፉ ነገሮች የሉ። እኛ ከፈለግን እኛም እንሰራዋለን። እ ሽፉን በጎን ለጎን እያጊዜ እንሰራለን። እንደዚህ ሀገር ባለው ሲሰራ ሽፉንም አብረ እንሰራለን። አምራቾች ላይ ነው ተጽዕኖ የሚመጣበት። ለምን ያ ነገር መጣ ማለት ያኛውን እየገደለ ነው የሚመጣው። ከእነሱ የምንገዛው ነገር ልናሳንስ እንችላለን ማለት ነው ከሸማኔዎች ወይዘሮ ሜሮን አስራትም እንዲሁ የንግድ ስራዋን ከቻይና ወደሚመጡት አልባሳት የማዞር ፍላጎት እንዳላት ተናግራለች። ሰው አንዱን ካልቻለ ወደ አንዱ ቦታ ነው የሚመራው ማለት ይህንን ካላዋጣኝ እኔም መግባት አይቀርም ወደዛ ማለት ነው። አይሆንም ማለት ወደ ሽፎኖችንም ማለት ነው ማለት ይቀላል ከዚህ ካፒታሉንም ስትይዘው ከዚህ የቀለለ ነው። ባህላዊ ልብስ ሸምታ ስትወጣ ያገኝናት ወይዘሮ እንዳሻሹቤ የዋጋ ጉዳይ ሸማቹ ፊቱን ወደ ቻይና አልባሳት እንዲያዞር እያደረገው ነው ትላለች። እኔ ነጠላ ገዝቼ እየወጣው ነው ነጠላ አንድ ሺ ብር በዛ። አይ እኔ የባህል ልብስ ነው ምለው ለመልበስም፣ ለበዓሉ እሱ ቢሆን ነው ዋጋው፣ ሹፎኑ ይሻላል ሰው መርጦት ይለብሰዋል እንጂ ያው የሚበልጠው ባህላዊ ነው። ወይዘሮ ብርቅነሽ ሱጌቦም ተመሳሳይ አስተያየት አላት። የባህላዊ ልብስ ሌላ ቦታ ለመላክ ነበር ሊገዛ የመጣሁት ማለት ነው። ግን በጣም ውድ ነው። አሁን ለምሳሌ ከላይ ያለው ቲሸርት ወይ 1500 ነበር የሚገዛው 3500፣ ልብሱ ብቻ ዋጋው በጣም ኦቨር ነው። ይህ የቻይና ዝም ብሎ ጣል ተደርጎ ሊጥፍ ነገር አለ አይደለ? ኳሊቲ እንትን ልዩነትም ስላለ ለዛ ነው ዋጋ ቅናሽ የሚደረገው ማለት ነው። በእጅ የሚጠለፍ ወይ በሲንጀር የሚጠለፍ የሀገራችን ልብስ እሱ ነው ኳሊቲውም ያለው ማለት ነው። ያው ሰው ለምንድን ነው የሚገዛው? ያው ብሩ እንትን ስለሚል ከአቂም ጋ ነው። ወይዘሮ ብርቅነሽ ባህላዊ አልባሳትን የመታደግ ኃላፊነቱ የእኛው የኢትዮጵያውያን ነው ስትልም ተናግራለች። የባህላዊ አልባሳት ነጋዴዎችም መንግስት መንግስት ተጽዕኖውን ተረድቶ ለአገር ውስጥ ባህላዊ አልባሳት አምራቾች ጥበቃ እንዲያደርግ ከጥሬ ዕቃ አቅርቦት ጀምሮ ምቹና በቂ የስራ ቦታ ሊያመቻች እንደሚገባ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲና አመሰግናለሁ በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ የሚተላለፉ ወጣቶች ላይ የሚያነጣጥር መርሃ ግብር ነው ወደ ቀጣዩ መሰናዶ ስንሻገር በዩናይትድ ስቴትስ ያዳጊ ህጻናትና የወጣቶች የአእምሮ ጤና ሁከቶች ከአሳሳቢ ደረጃ ላይ እንደደረሱ የዩናይትድ ስቴትሱ የበሽታዎች መከላከልና መቆጣጠሪያ ድርጅት ሲዲሲ አስታውቋል በሌሎችም የዓለም ሀገራትም የሚታየው አዝማሚያ ያንኑ ያህል የከፋ እንደሆነ ጠቋሚ ሆኗል ተብሏል። ይህም በተመለከተ አሉላ ከበደ ከዘርፉ ባለሙያ ጋር ያደረገው አጭር ቆይታ አለ በመቀጠል ይቀርባል። ዶክተር ቢኒያም በቅድሚያ ለጊዜው አመሰግናለሁ። ስለኛ አመሰግናለሁ። በዛሬው የሐኪሙን የጠየቁ ዝግጅታችን በአሁኑ ወቅት በተለይ በታዳጊ ልጆች ላይ በስፋት የሚታዩ የአእምሮ ጤና ችግሮችን ለማየት ነው። እዚህ ዩናይት ስቴትስ ውስጥ የተማሪነት እድሜ ክልል በሚባለው ከአንደኛ እስከ ሁለተኛ ደረጃ መገባደጃ እድሜ ክልል የሚገኙ ታዳጊዎችና ወጣቶች እስከ አርባ በመቶ የሚሆኑት የከፍተኛ ጭንቀትና ውጥረት ምልክቶችን አሳይተዋል ይላል የዩናይት ስቴትስ የበሽታዎች መከላከያና መቆጣጠሪያ ድርጅት ሲዲሲ የቅርብ ጊዜ ጥናት ውጤት ይጠቁማል። በተለይ ታዳጊዎች ታዳጊዎችና ወጣቶች በዚህ ደረጃ ለነኚህ ከበድ ያሉ የጤና ችግሮች ሊያስከትሉ የሚችሉ ሁኔታዎች የመጋለጣቸው መንስኤ ምንድን ነው? ዶክተር ቢንያም ስለ ጥናት ውጤት ውስጥ ምን ይነግሩናል? በጣም የሚያሳዝን ነው ስታቲስቲክሱ። እስከ አርባ ፐርሰንት ድረስ በታዳጊ እድሜ ያሉ ህጻናቶች እና ወጣቶች በአእምሮ በሽታ ይታመማሉ ሲባል በጣም ትልቅ ደረጃ ነው። ይህም አስር ልጆች ካሉ ከአራቱ በላይ የሆነ ጭንቀት ወይም ዲፕሬሽን ወይም የተለያዩ የሜንታል ኢልነስ የአእምሮ ህመሞች ማለት ነው። እነዚህም እንግዲህ የተለያዩ ናቸው። ሁሉንም በአንድ ላይ ስ ትክክል ላይመጣ ይችላል። ዋናው በህፃንነት እድሜ እስከ አስራ ሁለተኛ እድሜ ድረስ የተለያዩ በሽታዎች ናቸው። እነዚህም እንደ ኤዲኤችዲ ወይም አቴንሽን የማጣት ጭንቀት እስከ ዘጠኝ እስከ አስር ፐርሰንት ድረስ ሲሆኑ አንዳንድ ደግሞ ቢሄቨራል ፕሮብለምስ የሚሏቸው አሉ ኦፖዚሽናል የመሆን እና እንደዚህ አይነት፣ ግን ወደ ጉርምስና ሲገባ ደግሞ ከአስራ ሁለት ዓመት እስከ አስራ ሰባት ዓመት ደግሞ የቢሄቨራል ፕሮብለም ሲቀንስና ዋናው ጭንቀትና ዲፕሬሽን ከዛም ወደ ሰብስተንስ ዩስ ወደ ድራግና አልኮል የመግባት አዝማሚዎች አሉ እነዚህ ነገሮች በልጅነት ካልተታከሙና ጥሩ አይነት አቴንሽን አግኝተው በትምህርት ቤት፣ በቤተሰብ፣ በሐኪሞች አድሬስ ካልተደረጉ የሚያስከትለው ችግር በጣም ትልቅ ነው። ዲፕሬሽን እና የአእምሮ ሕመም ዝም ብሎ የማዘን ወይም የመከፋት ብቻ አይደለም። ልጆችን በትምህርት ቤት ስኬታማ እንዳይሆኑ፣ ከትምህርት ቤት እንዲያቋርጡ፣ መጥፎ መጥፎ አይነት ሁኔታዎች ውስጥ እንዲገቡ ይዳረጋል። ከአእምሮ ሕመም ጋር ተያይዞ ለምሳሌ የእንቅልፍ ማጣት የእንቅልፍ መዛባት ኢምፓልስቭ ወይም ሳያስቡት አንዳንድ ነገሮች ውስጥ የማድረግ እና በዛም ሳቢያ ወደ ድራግ ወደ ሌላ ከስርዓቱ ጋር የሚያጋጩ አይነት ጉዳዮች ውስጥ እንደ መግባት የናደድ ስሜትና አግሬሽን ሊያመጡ ስለሚችሉ፣ በዚሁም ደግሞ ልጆች በጥሩ አይነት አድገው በልጅነት ጥሩ ጊዜ አሳልፈው ከጓደኞቻቸው ጋር ጥሩ ጓደኝነት የሚመሰረትበትን ጊዜ አልፈው ወደ ሌላ ወደማይሆን ዝንባሌ ውስጥ እንዲገቡ ያደርጋቸዋል። እና በብዙ ነገር ነው ልጅን አፌክት የሚያደርገው። አእምሮ ሕመም ሲባል ዝም ብሎ የአእምሮ ብቻ አይደለም። አእምሮ ሕመም ከሰውነት ሕመም ጋር የተያያዘ ነው። እራሳቸውን አይዞሌት የማድረግ መጥፎ አይነት ምግቦች በመመገብ ሲሉ ሰውነታቸው እየወፈረ አሁን እዚህ አሜሪካን ሀገር እስከ ስልሳ ፐርሰንት ድረስ ሰው ክብደት አለው በጣም ወፍራም የመሆን አይነት አለ። እና ይህ እነዚህ ደግሞ ለልብ በሽታ፣ ለደም ብዛት፣ ለስኳር፣ ለሌላም ሌላም በሽታዎች ይዳረጋሉ። ስለ። ስለዚህ አእምሮ በሽታ ስንል ዝም ብሎ የአእምሮ ጭንቀት እና ምናምን ብቻ ሳይሆን ከወደፊት ጋር ከልዩ ልዩ የሜዲካል ኮንዲሽኖች ጋር እና ካልታከመ ደግሞ ከድራግ ዩዝ እና ራስን እስከማጥፋት ድረስ ይደርሳል። ከፍተኛ ክብደትን ቅድም ሲገልጹ ከተገቢው ክብደት በላይ የሆኑ ለተደራራቢ ሌሎች የጤና ችግሮች የሚያጋልጡ ሁኔታዎችም በዚሁ የአእምሮ ችግር ሳቢያ ሁኔታዎች ሊመቻችላቸው ይችላል እያሉ ነው። አንዱ የሰውነት ህመም ምክንያት አንዱ ጭንቀት ነው። አብረ የተያያዙ ናቸው። ጭንቀት ያለው ሰው ለምሳሌ ስኳር በሽታ ወይም ደም ብዛት ቢኖራቸው ጥሩ ምግብ ካልመገቡ፣ ራሳቸውን ካልተንቀሳቀሱ ስፖርት እና ስትሬሳቸውን ሀንድል በደንብ ካላደረጉ ስኳሩ ከቁጥጥር ውጭ ይወጣል። ኤክሰርሳይዝ አድርገው ጥሩ ምግብ ተመግበው ሰውነታቸውን ክብደት ካልወሰኑት ለስኳር የሚወስዱት መድኃኒት ከፍ ያለ ስለሚሆን የስኳሩ ከቁጥጥር ውጭ ይወጣና በዛ ምክንያት የዛ ኮንሲኩንስ ኮምፕሊኬሽኖች ይመጣሉ። ስለዚህ የአእምሮ በሽታ የሰውነት በሽታን ያባብሰዋል። ያ የመባባሱ ደግሞ የአእምሮ በሽታ ያባብሰዋል እና ሪሽስ ሳይክል ይባላል። አንዱ አንዱን መጥፎ እያደረገው እያባባሰው ሊሄድ ይችላል። በዓለም አቀፍ ደረጃም ሁኔታው ያንኑ ያህል የከበደ መሆኑን ጥናቶቹ ይጠቁማሉ። እድሜያቸው ከአስር እስከ አስራ ዘጠኝ ከሚገኙ ታዳጊዎችና አፍላ ወጣቶች በዓለም አቀፍ ደረጃም ከሰባቱ አንዳቸው ለተለያዩ አእምሮ ጤና ሁከቶች ይጋለጣሉ ይላል እንዲሁ በተመሳሳይ ይፋ የተደረገ አንድ ሌላ የጥናት ዘገባ። ስለዚህስ ምን ይሉናል? እንደው ከዩናይትድ ስቴትስ ውጭ ምንም እንኳን እርሶ የሕክምና አገልግሎት የሚሰጡት በዩናይት ስቴትስ ውስጥ ቢሆን በሌሎች አካባቢዎች፣ በሌሎች ሀገራትም ዓለም አቀፍ ደረጃ ያለው ሁኔታ ምን ይመስላል? ለዚህስ መንስኤው ምንድን ነው? ለምን ወጣቶችና ታዳጊዎች እንዲህ በበረታ የአእምሮ ሁከት በዚህ ጊዜ መታመም ወይም መጋለጥ ቻሉ? በጣም ጥሩ ጥያቄ ነው። እንደው በስታቲስቲክሱ የአሜሪካው በደንብ ተጋሚ ይወራል ና ይታወቃል እንጂ የአእምሮ ህመም በሽታ በሁሉ ዓለም ውስጥ የተሰራጨ ነው። አፍሪካ ውስጥ ይሄን ያህል አይደለም፣ ስታቲስቲክሱ ግን ህመሙ አለ። ምን ያህል ከቨሬጅ ያለው ምን ያህል እርዳታ አለ ሌላ ጥያቄ ነው እንጂ በደብሊው ኤች ኦ በሚወጣው ስታቲስቲክስ ጭንቀትና የአእምሮ መታመን እስከ አስራ አምስት ፐርሰንት ወጣቶች ዲፕሬሽን አላቸው። እስከ ሀያ ፐርሰንት ማለት አንድ ከአምስት ውስጥ በአንድ አመት ውስጥ ራሳቸውን የማጥፋት ሀሳብ ነበራቸው። አስር ፐርሰንት ወይም አንድ ከአስር ራሳቸውን ለማጥፋት ሙከራ አድርገዋል። እና ይሄ በጣም የሚያሰራ አይነት ስታቲስቲክስ ነው። ለምንድን ነው ሲባል እንግዲህ የአእምሮ ህመም ብዙ አይነት መንስኤዎች አሉት። አንደኛ እንደምታየው አለማችን በጣም አስደናቂ እየሆነ መጥቷል። ስትሬስ በያለበት ነው፣ ጦርነት በያለበት ነው። ሳን ሰሞኑን የምናየው የጋዛና የእስራኤል ሁኔታ እንደ ፖለቲካ ውስጥ መግባት አልፈልግም፣ ግን እስኪ እነዛን ልጆች ሆነ አስበው ምን አይነት ጭንቀት ውስጥ እንዳሉ እና በሁለቱም በኩል በጣም አስፈሪ ሁኔታ ናቸው እነዚህ ልጆች እንግዲህ ሲያድጉ ማንን ነው የሚያምኑት? ምን አይነት ሁኔታ ነው ያለው? እና ልክ እንደዚሁ በኢትዮጵያም በሌላም በኩል ብታየው ልጆች የሚፈልጉት ምንድን ነው? ሰላም ነው። እናትና አባት ከጓደኞቻቸው ጋር ተጫውተው ተምረው አድገው አገር እናቀናለን የሚል አይነት አስተሳሰብ መኖር እያለበት ግን ያለው ሁኔታ የዓለም አዝማሚያው ብዙ ቦታ ጥሩ አይደለም። በተለያዩ ቦታዎች የዘረኝነት ነገር አለ ስለዚህ ይሄ ለጭንቀት እንትን ይላል። ከዛ ደግሞ እንግዲህ ዋናዎቹ መንስኤዎች ስናስብ የኬሚካል ኢምባላንስ አለ በጭንቀት ውስጥ በዘር የሚተላለፍ በሽታ አለ። የሰዎች ፐርሰናሊቲ የተለያየ ነው እና አንድ ሁኔታ አንድ ሰው ላይ ትልቅ ጭንቀት ሲፈጥር፣ አንዳንድ ሰዎች ደግሞ ያንን ምንም ላይ መስላቸው ይችላል። ዶክተር ቢንያም ቀደም ብለው አንድ መሰረታዊ ነገር አንስተዋል ከነኚህ ህመሞች በዩናይት ስቴትስ ውስጥ በከፍተኛ ደረጃ በልጆች መታየት ባሻገር ካልታከሙ በጊዜው የሚያመጡትን ጣጣ በህክምና ያልተረዱ ተስማሚ በሚባሉ ሌሎች አማራጮችም ያልታከመ አካላዊና የአእምሮ ጤና ሁኔታ እነኚህ ልጆችና ወጣቶች በአዋቂነት እድሜያቸው የተሟላና አመርቂ የሚሰኝ ህይወት እንዳይኖራቸውም ያደርጋል ይላል። ይሄ እንግዲህ ከህመሙ መባባስና የህመም ሁኔታ ከመኖሩም በተጨማሪ በህይወታቸውም የተሳካላቸው እንዳይሆኑ ያደርጋል የሚል የሳይንስ ድምዳሜ ተሰምቷል። ስለዚህ ስ ምን ይላሉ? አንዱ ነገር የአእምሮ ህመም ከስቲግማ ጋር የተያያዘ ነው። እነዚህ ስቲግማ የሚባሉት ትክክል ያልሆኑ አይነት አስተሳሰቦች እና የአእምሮ ህመም ለምሳሌ ህጻናትን አፌክት ሊያደርግ አይችልም ተብሎ የሚታሰብ አይነት ነገሮች አሉ። እንደዚህ አስተሳሰቦች ለምሳሌ እናትና አባት ካለው ጥሩ ምግብ ከበላ ትምህርት ቤት ከሄደ ሁሉ ነገር ከተሟላለት ለምንድን ነው ልጅ የሚያማው ጭንቀት ወይም ዲፕሬሽን ወይም ሌላም ነገር ሊኖረው የሚችለው ብሎ የሚያስቡ ሰዎች ይኖራሉ። ይሄ ትክክል አይደለም። እንደዚህ አይነት አስተሳሰቦች ህጻናትና ወጣቶች በጊዜ ጥሩ አይነት ህክምና ከማግኘት ወደኋላ ይሰበስቧቸዋል፣ ይቆጥቧቸዋል። በጊዜ የታከመ ምንም ነገር ቢሆን ስለ አምሮ ብቻ ማውራት አልፈልግም። ማንኛውም ነገር ከስረ መሰረቱ በጊዜ ህክምና እና የሚያስፈልገው ነገር ከተደረገ መቆጠብ ይችላል። በጊዜ ማስታገስ ይቻላል ሳይስ። መቆጣጠርም ይቻላል። መልካም። ስለተዘነጋው የታዳጊዎችና የወጣቶች የአእምሮ ህክምና በርከት ያሉ ነጥቦችን የተመለከተ ውይይት ነው ያደረግነው። በዚህ ሰዓት ፕሮግራማችን የሚከታተሉ ወላጆች ብዙ ቁም ነገሮችን የሚይዙ ይመስለኛል። የጤና እንክብካቤውና ክትትል ብቻ ሳይሆን ነገሮች ሳይባባሱ መከላከል የሚያስችሉ መንገዶችንም ጠቋሚ ሁኔታዎችንም ገልጸዋል። ዶክተር ቢንያም ገሰሰ የአእምሮ ሐኪምና እንዲሁም በተለይ የታዳጊና የወጣቶች አእምሮ ህክምና ልዩ ባለሙያ ለጊዜው አመሰግናለሁ። ተስፋ አድርጋለሁ በሌላ መሰል ውይይት መልሻ ያገኘታለሁ። ጊዜር ስትልኝ። እኔም እንደዚህ አይነት አጋጣሚ አግኝቼ ስለ ምወደው ፊት መናገር ስለቻልኩኝ አመሰግናለሁ። ለወደፊትም ተባባሪ ለመሆን በጣም ፈቃደኛ ነኝ። ጊዜር ስትልኝ።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 ስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያያቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ከአሜሪካ ድምጽ ጋቢና ቪኦኤ ይቀጥላል። ስፓይደርማን የተሰኘው ልዕለ ኃይል የፊልም ገጸ ባህሪ አድናቂ አርጀንቲናውያን ባለፈው ሳምንት ማብቂያ ላይ በቦነስ አይረስ ተሰብስበዋል። ዋና ከተማቸው ነው። በመቶዎች የሚቆጠሩ ተሳታፊዎቹ የስፓይደርማንን አልባሳት የለበሱ ሲሆን በጊነስ የዓለም የድንቃ ድንቅ መዝገብ ላይ ለመስፈር ቆርጠው እንደተነሱም ተሰምተዋል። የደንገረመው በዚሁ ዙሪያ የተጠናከረውን የአሶሼትድ ፕሬስ ዘገባን እንደሚከተለው አሰናድተዋለች። በመቶዎች የሚቆጠሩ አርጀንቲናውያን የስፓይደርማን የካርቱን ገጸ ባህሪ አድናቂዎች በአሁኑ ሰዓት በማሌዥያ ባለቤትነት የተያዘውን በብዙ ሰዎች የስፓይደርማንን ልብስ ለብሶ በአንድ ስፍራ የመሰባሰብ የጊነስ ዓለም አቀፍ ሪከርድ ለመስበር እሁድ ዕለት በቦነስ አይረስ ተሰባስበዋል። ክሪስቲያን ዲያን የስፓይደርማን አድናቂ ናት። ሰዎች በተከፋፈሉበት ዘመን አንድ የሚያደርጋቸውና የሚያጫውታቸው ነገር መታቀዱ እጅግ መልካም ነው ብዬ አስባለሁ። በጣም የሚያምሩ ና ትርጉም ያላቸው ሰዎች፣ ከሁሉ በላይ ደግሞ ኅብረት ያለው ነው ብዬ አስባለሁ። እጅግ ድንቅ ነው። በተለያዩ የእድሜ ክልል ያሉ ሰዎች ስፓይደርማን አልባሳትን በማድረግ በቦነስ አይረስ ልዩ ወደ ሆነው ምልክት የቦነስ አይረስ መለያ ወደ ሆነው ሀውልት በጊዜ ነው የደረሱት። ሊዮኔል ፈርናንዴዝ ከተሳታፊዎቹ መካከል ናቸው። ከታላቅ አይል ጋር ትልቅ ኃላፊነት ይመጣል ለሚለው አይነተኛ ሀረግ ትኩረት ከሰጠህ ያንን ከልጅነት ጀምሮ ማካተት ትችላለህ። በዚያ መልኩ ለማደግ ከቻልግ ለሕይወትህ ደጋፊ ነገር ነው። በእኔ ላይ የደረሰውም ይሆኑ። እናም ለሚቀጥለው ትውልድ ማስተላለፍ መቻሌን እወደዋለሁ። ተሳታፊዎቹ የታሸጉና የቆርቆሮ ምግቦችን በማምጣት ችግረኛና ቤቴሌላቸውን ለሚደግፍ ሀገር በቀል ተቋም መለገስ ችለዋል። ሌላው ተሳታፊ ዲያጎ ማጅላን ለና ስፓይደርማን ሁሌም የተሻለ ነገር እንዲያደርግ የሚያበረታታኝ ልዕለ ኃይል ነው እና ደግሞ በአዋቂዎችም ሆነ በሕጻናት ዘንድ እጅግ የሚወደድ ገጸ ባህሪ ነው። ነገር ግን ህዝቡ አደባባዩን ቢሞላም ሪከርዱ አሁን በማሌዥያ ከተያዘው ስድስት መቶ ሰማንያ አምስት ሰዎች በላይ መብለጡን ያረጋገጠ ኃላፊ የለም። ይሁን እንጂ የውልና ማስረጃ ባለሙያዎች በስፍራው የተገኙ ሲሆን የተሳታፊዎቹን ስም ዝርዝር ሲሰበስቡ ውለዋል። ይህንንም ለጊነስ ዓለም አቀፍ ሪከርድ እንደሚያቀርቡ ለማወቅ ተችሏል።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 አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ ወደ አፍሪካዊቷ ሀገር ናይጄሪያ እናቀናለን። የናይጄሪያን የትምህርት ዘርፍ እየፈተኑ ስላሉ ጉዳዮች በቲሞቲ ኦቢዝ የተሰናዳውን ዘገባ እንግዶልድ ያስደምጠናል። ጃሽዋ ጊዲየን በአራሳቦ ማህበረሰብ የሚገኝ የአንደኛ ደረጃ የህዝብ ትምህርት ቤት አስተዳዳሪ ናቸው። በትምህርት ቤቱ የሚገኙ ህጻናት ለመማር ጉጉ ቢሆኑም ጃሽዋ እንደሚሉት ግን አብዛኞቹ መጽሐፍና ሌሎች አስፈላጊ የትምህርት መሳሪያዎችን ለመግዛት አቅማቸው አይፈቅድም። እነዚህን ህጻናት በትምህርት ቤት አለማቆየት ጃሽዋ እንዳሉት ለሀገር ቀውስ ጥንስስ ማኖር ነው። አንድ ሰው ጥሩ ደረጃ ላይ እንዲደርስ የሚያስችለውንና ወሳኝ የሆነውን መሠረታዊ ትምህርት የማያገኝ ከሆነ ለህብረተሰቡ ሸክም ነው የሚሆነው። በመንገድ ላይ ሸቀጥ የሚነግዱትና የሚለምኑት ህጻናት ቁጥር ብዛት ናይጄሪያ የገጠማትን ፈተና ያሳያል። በናይጄሪያ የመጀመሪያ ደረጃ ትምህርት ነፃና ግዴታ ቢሆንም የተመድ የትምህርት የሳይንስና የባህል ድርጅት የሆነው ዩኔስኮ እንደሚገምተው ባለፈው ዓመት ዕድሜያቸው ከአምስት እስከ 14 የሚሆኑ 20 ሚሊዮን ሕፃናት በትምህርት ገበታ ላይ አልተገኙም ነበር። ጊዲዮን እንደሚሉት አንዱ ችግር የትምህርት ቤቶች በበቂ አለመኖር ነው። ለእነዚህ ሕፃናት የሚሆን ቁጭ ብለው ተረጋግተው የሚያነቡበት በቂ ወንበር የለንም። አመች ሁኔታዎችም የሉም። ሕንፃዎች ያስፈልጉናል። እንደምታየው ሕንፃዎቻችን እየፈረሱ ነው። ጄምስ ሮቲም የተባሉ ሌላው መምህር ባህላዊና ኢኮኖሚያዊ ችግሮችም ልጆች ወደ ትምህርት ቤት እንዳይሄዱ እያደረገ ነው። ልጃገረዶች ትምህርት ቤት የማይሄዱበት አንዳንድ አካባቢ አለ። ልጃገረዶች በለጋ ዕድሜያቸው ይዳራሉ። ሌሎች አካባቢዎች ደግሞ ግጭት አለ። እንደ ቦኮ ሐራም ያሉ ቡድኖች ያሉበት አካባቢ በዛ። በርካቶች ተፈናቅለዋል። የኢኮኖሚ ሁኔታውም ሌላው ችግር ነው። በርካቶች በለጋ ዕድሜያቸው በስራ ላይ ተሰማርተው ቤተሰባቸውን ለመደጎም ይገደዳሉ። የናይጄሪያ መንግሥት የመሠረታዊ ትምህርት ኮሚሽን እንዳለው ከትምህርት ውጪ ያሉ ልጆችን ለማስተናገድ ሀገሪቱ አንድ ሚሊዮን ክፍሎች ያሏቸው 20 ሺህ ትምህርት ቤቶችን መገንባት ይኖርባታል። ጄምስ ሮቲሚ ግን ይህ ከባድ ትልም ነው ይላሉ ቱ አሁን ባለንበት ሁኔታ ያንን ግብ ለማሳካት ይከብደናል። የትምህርት ዘርፉ የሚያገኘውን በጀት ብንመለከት ለምሳሌ በእንደ አውሮፓውያን አቆጣጠር 2016 11.8 ቢሊዮን ዶላር ብቻ ነበር የተመደበው። ይህም ከሀገሪቱ በጀት 8.4 በመቶ ብቻ ነበር። ካለፈው 2022 ወዲህ በጀቱ በ5.4 በመቶ ቀንሷል። 42 በመቶ የሚሆኑ ናይጄሪያውያን ዕድሜያቸው ከ15 ዓመት በታች በሆነበት ሁኔታ ጄምስ ሮቲሚ እንደሚሉት መሰረታዊ ትምህርትን ለማስፋፋት ሀገሪቱ ከግሉ ዘርፍ አማራጭ መዋለ ንዋይ ማሰብ አለባት። ናይጄሪያ ጠንካራ የሆነ የትምህርት ፖሊሲ እንዳላት በወረቀት ላይ ሰፍሯል። የመስኩ ባለሙያዎች እንደሚሉት ግን የፖሊሲ ትግበራው እጅግ ዘገምተኛ እና ስርጭቱም ኢፍትሐዊ በመሆኑ ሕጻናት ወደ ትምህርት ቤት መሄድ ይችሉ ዘንድ አስቸኳይ ተግባራዊ እርምጃ ይሻል። በለውጥ ጊዜ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 በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። አድማጮቻችን እንዲሁም ተመልካቾቻችን ስትከታተሉት የነበረው ከአሜሪካ ድምጽ ሲተላለፍላችሁ የነበረውን ጋቢና ቪኦኤ ነው። ጋቢና ቪኦኤ ወጣቶች ላይ የሚያተኩር መሰናዶ ነው። ሌሎች ወጣቶች ላይ የሚያተኩሩ ዘገባዎቻችንን ለማየት ለመዳሰስ ከፈለጋችሁ ቪኦኤ አምሃሪክ ዳትካም የተሰኘ ኦፊሳ ላይ ገጻችንን ጎብኙ። ፌስቡክ ላይ ማለን ቪኦኤ አምሃሪክ አት ቪኦኤ አምሃሪክ በሚለው ላይ እንገኛለን። በትዊተር ደግሞ ሀሽታግ ቪኦኤ አማሪክ የተሰኘ ሌላ አድራሻም አለን። እንዲሁ ትኩስ መረጃዎችን በዚያ የምናጋራለን ናናቸው። ማስተያየቶች እና ጥቆማዎች ሲኖራችሁ ደግሞ የኢሜል አድራሻችንን መጠቀም ይቻላል። ሆን አት ቪኦኤ ኒውስ ዳት ካም እንዲሁም ሌሎች ሀሳቦችን ልታቀብሉን ትችላላችሁ በዚ አድራሻ ተጠቅማችሁ። ሀብታም ስዩም ሳስተናግዳችሁ አምሽች፣ ያለው ኤልያስ አስማረ ደግሞ በድምፅና ምስል ምንድስል አብሮም ቆይተዋል። መልካም ምሽት ይሁንላችሁ።